ዛቤር አምላካችንን እናመሰግናለን። ዛሬ የማካፍላችሁ ቃል የጌታ የኢየሱስ ወይም የክርስቶስ ግብዣ በሚል ርዕስ እዚህ ማቴዎስ 11 ላይ ባለው ክፍል ላይ ያዘጋጀሁት ነው። ሀሳቡ ያለው ቁጥር 28 ላይ ነው። በጣም አስደናቂ ክፍል ነው። ለዘመናት ሲሰበክ የኖረ ክፍል ነው። እና ሁል ጊዜ አዲስ ነው። ቃሉን ግን ከቁጥር 25 ጀምሮ ባነብላችሁ ጥሩ ነው። በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ፣ የሰማይና የምድር ጌታ፣ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። ጌታ ኢየሱስ ነው እየተናገረ ያለው አሁን። አባት ሆይ፣ ፈቃድ በፊትህ እንዲህ ሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም ከወልድም በቀር ወልድም ሊገለጥለት ከሚፈቅድ በቀር አብን የሚያውቅ የለም ብሎ ተናገረ። ነገሩን እነዚህን ነገሮች ሲናገር ቁጥር 28 እስከ 30 ያለውን ከማንበቤ በፊት አጠቃላይ ሀሳቡ ከአውዱ ጋር የተያያዘ ነው። ከቁጥር 20 ጀምሮ ካነበብኩላችሁ ጋር የተያያዘ ነው እና ጌታ ኢየሱስ ክርስቶስ ታላላቅ ድንቅ ነገሮችን በኮራዚን በምትባለው ከተማ ቅፍርናሆም በምትባለው ከተማ እየሰራ ነበር። እና ቅፍርናሆም እና ኮራዚን በሚባሉ የገሊላ ባህር ዙሪያ ያሉ የኮስታል ከተማዎች ናቸው። እና የሮም ቅኝ ግዛት ከተማዎች ናቸው። እስራኤላውያን ናቸው በብዛት ያሉበት። የሮም ወታደሮች አካባቢውን በደንብ ይቆጣጠሩታል፣ ግን ጌታ ወንጌል ይሰብክ ነበር እና የጌታን ወንጌል ሰምተው ወደ ጌታ አልተመለሱም። በዚህ በዚህ ምክንያት ነው ጌታ አሁን ከዛ ቀጥሎ ያለውን ነገር እየተናገራለሁ። ፈሪሳውያን ነበሩ፣ የሃይማኖት አለቆች ጸሐፍት ነበሩ። እና እነሱ እየሰሙ ይህንን አስደናቂ መልእክት፣ ሰዎች ታላላቅ የሚባሉ አስተዋዮች የሚባሉ ጥበበኞች የሚባሉ አልገባቸውም። ግን እነዚህ ደቀ መዛሙርቴ የኔ ተከታዮች በእነሱ ፊት ትልልቅ ጠቢባን ያልተባሉት ገብቷቸዋል። ይህንን ያደረገው አንተ ነህ አባቴ ሆይ እያለ እግዚአብሔር አብን ሲያመሰግን ነው የምትመለከቱት። ቀጠል በማድረግ በጣም ብዙ ሺህ ሰዎች ዙሪያው አሉ እና ለሰዎች ይህንን መልእክት ሲናገር ታያላችሁ። እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ ኔኑ እና የሌላው ትርጉም እኔም እረፍት እሰጣችኋለሁ ነው የሚለው። እኔ አሳርፋችኋለሁ የሚለውን እኔም እረፍት እሰጣችኋለሁ ነው የሚለው የግሪኩና ልክ። ጌታ ኢየሱስ ይህንን ነገር ነው የተናገረው እና የመልእክቴም ርዕስ እዚህ ቁጥር 28ና 29 ላይ ያተኮረ ነው። ግን አንዳንድ ነገሮችን እንደ መግቢያ ልናገር። መጽሐፍ ቅዱስ የጌታን ወንጌል ይሄ መጽሐፍ ቅዱሳችን ያቀረበው ይቺ ዓለም ላለችበት ችግር እንደ አንደኛና እንደ ብቸኛ መፍትሄ አድርጎ ነው። ይህንን መገንዘብ በጣም አስፈላጊ ነው። ወንጌላችን በዓለም ውስጥ ላለው ትርምስምስ፣ በዓለም ውስጥ ኃጢአት ላመጣው በሽታ፣ ሰቆቃ፣ ስቃይ መፍትሄ የሚሆን አንድና ብቸኛ መፍትሄ ነው። ያለ ወንጌል መልእክት አለማችን እየጠፋች ነው የምትሄደው እና በጣም አስደናቂ እውነት ነው የጌታ ወንጌል። እና ይሄንን ነው የሚያሳየን እኛ ኃጢአተኞች የጠፋንን ምንም ጥርጥር የለውም። እኛ የተወለድነው በኃጢአት ነው። ኃጢአተኞች ሆነ የተወለድ ነው። የኃጢአት ኦሪጂናል ሲን የሚባል ነገር ውስጣችን ኖሮ ተረግመን የተወለድ ነው እና ሰዎች ኃጢአት የሚሰሩት ኃጢአተኞች ስለሆኑ ነው። ኃጢአተኞች በመሆናቸው አይደለም ኃጢአት የሚሰሩት ማለቴ ኃጢአተኞች በተፈጥሮ በመሆናቸው ኃጢአትን ይሰራሉ። እና ኃጢአት አይደለም ኃጢአተኞች ያስደረጋቸው። ኃጢአተኞች ስለሆኑ ነው ኃጢአትን የሚሰሩት። እና ሰዎች በሙሉ በምድር ላይ ነጭም፣ ጥቁርም፣ አማራም፣ ኦሮሞም፣ ጉራጌም፣ ትግሬም ሁሉ ኃጢአተኛ ነው። እና ታዲያ ለኃጢአት መድኃኒት አድርጎ መጽሐፍ ቅዱስ ያቀረበው ጌታችንን ኢየሱስ ክርስቶስን ብቻ ነው። እሱ የነፍስ መድኃኒት ነው። ምን ብለን እንጠራዋለን? ፊዚሽያንስ ኦፍ ሶልስ ብለን ነው የምንጠራው። ጌታ የሱስን የነፍሶች መድኃኒት ጌታ ኢየሱስ ክርስቶስ ብቻ ነው እና ይህንን የነፍስ መድኃኒት መሆኑን ብሉይ ኪዳን ላይ በተለያየ መንገድ ተገልጦ ታዩታላችሁ። ይህንን ነካ ነካ አድርጌ ነው ማልፈው፣ ረጅም ጊዜ እንዳይወስድ በብሉይ ኪዳን ላይ በእስራኤላውያን ከግብፅ ወጥተው ወደ ከነአን እየተጓዙ በነበረበት ጊዜ መንገድ ላይ እግዚአብሔርን ደስ የማያሰኘ ኃጢአት ሰሩ እና እግዚአብሔር እባብ ላከባቸው። እባቡ ሰዎችን በሙሉ እየነደፈ ብዙ ሰዎች ሞቱ እና ሰዎች በዛ በሞት በእባብ መርዝ ተነድፈው እያለቀሱ እያሉ ወደ ሙሴ እግዚአብሔር ይቅር እንዲለን እባክህ ጸልይልን ብለው ወደ ሙሴ ጠየቁ። ሙሴ ወደ እግዚአብሔር ጸለየ እና ሙሴ በጸለየበት ጊዜ እግዚአብሔር እንዲህ አለው። አንተ ልክ አንድ የነሐስ እባብ ሥራ ከነሐስ ብረት እባብ ስራና በመስቀል ላይ በመለያ ላይ በኢላማ ላይ ስቀላት እና ያንን እባብ የተመለከተ ማንም ከየትኛውም አቅጣጫ ቢኖር ይድናል ብሎ ተናገረው እና ልክ ያ የነሐስ እባብ እባብ የተረገመ ነገር ነው። እባብ መርዛማ ነገር ነው። እባብ መጽሐፍ ቅዱስ ላይ የኃጢአትና የርግማን ምልክት ነው። እና ያንን እባብ መስቀል ላይ የተሰቀለውን እባብ የተመለከተ በሙሉ ይድናል ብሎ እግዚአብሔር ተናገረ። ሰዎች ሁሉ ወድቀው ከሚያጣጥሩበት እባቡን ተመለከቱ። የነሐሱን እባብ ብዙዎች የተመለከቱ በሙሉ ድነዋል። እና ይሄ ምንድን ነው የሚያሳየው? ጌታ ኢየሱስ ክርስቶስ የእኛን ርግማን ወስዶ የተረገመ በእኛ ምትክ የተረገመ ሆኖ እሱም በእምነት የሚመለከቱትን እንደሚያድን በብሉይ ኪዳን ላይ የተሰጠ ምሳሌ ነው እና በብሉይ ኪዳን በጣም ብዙ ምሳሌዎች አሉ፣ እንደዚህ የመሰሉ ምሳሌዎች። ለምሳሌ ትናንትና ማታ በቤሪያ ሬዲዮ ሳገለግል ነበርና አንዲት ሴት ነፍስ የገደለ ሰው ይቅር ሊባል ይችላል ወይ ብላ ጠየቀችኝ። የነገርኳት መልስ ከዚህ ጋር የተያዘ ነው። ነፍሰ ገዳዮችን ለማስጠለል በብሉይ ኪዳን የተለያዩ ከተሞች እንዲገነቡ እግዚአብሔር አዘዘ እና እነዚህ ከተሞች የነፍስ የገደሉ ሰዎች በስህተት ነፍስ የገደሉ ሰዎች ሮጠው የሚጠለሉባቸው ቦታዎች ናቸው እና እዛ አንድ ጊዜ ከተማ ውስጥ ከገባችሁ፣ ማንም ሰው መጥቶ አይዛችሁም፣ በምህረት ትኖራላችሁ እና ይሄ ለነፍሰ ገዳዮች ማንም ሰው የነፍሰ ገዳይ ኃጢአትን፣ የነፍስ ግድያ ኃጢአትን ሰው ሁሉ ፈጽሟል። ሰዎች አይገባቸውም። ይሄ ምክንያቱም ሰውን የሚጠላ ሰው መጽሐፍ ቅዱስ ምንድን ነው ነው የሚለው ነፍሰ ገዳይ ነው ነው ስለዚህ የምንጠላው ሰው ካለ ነፍሰ ገዳዮችንን ባጭሩ በመንፈስ ማለት ነው። እና ግን እንደዚህ አይነት ሰዎች የሚጠለሉበት ቦታ የነፍሰ ገዳዮች መጠለያ መኮብለያ ቦታ ተብሎ የተጠቀሰው በምሳሌ ጌታችን ኢየሱስ ክርስቶስ እንደሆነ እንድናስብ ነው። ጌታ ኢየሱስ ክርስቶስ ኃጢአትን ለማስወገድ በብሉይ ኪዳን ይቀርብ የነበረ የበግ የፍየል የኮርማ ምሳሌ እንደነበረ መመልከት እንችላለን። በአዲስ ኪዳን ደግሞ ስንመጣ ጌታ ኢየሱስ ክርስቶስ ለተራቡት የህይወት እንጀራ፣ ለተጠሙ የህይወት ውሃ፣ ለታመሙ የነፍስ ሐኪም እና ተንከባካቢ እና ለባዘኑ ጋባዥ ጓደኛ ሆኖ ነው የቀረበው እና ጌታ ኢየሱስ የነፍስ ጓደኛ ነው። የነፍስ ህይወት ነው። የህይወት ምንጭ ነው። የህይወት ውሃ ነው። የህይወት እንጀራ ነው እንደዚህ ተብሎ ነው መጽሐፍ ቅዱስ ላይ የቀረበው እና ይሄ ጌታ ኢየሱስ ክርስቶስ ነው። እዚህ አሁን ባለንበት ክፍል ላይ በጣም ብዙ ሰዎች፣ በተለያየ ድካም ውስጥ ያሉ ሰዎችን እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔ ለነፍሳችሁ እረፍት እሰጣችኋለሁ ብሎ እየጋበዘ ያለውና የክርስቶስ ግብዣ ብዬ ነው ይህንን መልእክት የሰየምኩት። ጥቂት ነገሮችን ከዚህ ግብዣ አኳያ እንድንመለከት እፈልጋለሁ። እና በመጀመሪያ የምናገርበት የተጋበዙት ሰዎች ባህርያትን ነው። የመጀመሪያ ነጥቤ፣ ጌታ ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም ለነፍሳችሁ እረፍት እሰጣችኋለሁ ነው ያለው። የግሪኩ እዚህ ጋር የአማርኛው የ1962 የቀዳማዊ ኃይለ ሥላሴ ትርጉም እኔ አሳርፋችኋለሁ ነው የሚለው ዝም ብሎ። ግን የግሪኩና የእንግሊዝኛው ለነፍሳችሁ እኔ እረፍት እሰጣችኋለሁ ነው የሚለው እና እረፍት እሰጣችኋለሁ ምን አይነት ሰዎች ናቸው የተጋበዙት ሰዎች የሚለውን መመልከት በጣም ጠቃሚ ነው። በሁለት ቃላት ነው ጌታ ኢየሱስ የጠቀሳቸው እናንተ ደካሞች እናንተ የሚለው ይቀጥላል። እናንተ ሸክም የከበደባችሁ በማለት ነው የገለጻቸው ይሄ ሰዎችን ሁሉ ሕፃናት የሆኑ ትልልቆች፣ ሴቶች የሆኑ ወንዶች፣ ወጣቶች የሆኑ ሽማግሌዎች፣ የተማሩ የሆኑ ያልተማሩ፣ አይሁዳዊ የሆኑ አህዛብ፣ ሁሉን ያጠቃለለ የሰዎች መግለጫ ነው። የሰዎች ባህርያትን የሚገልጥ ነው። እና እነዚህ ሰዎች ደካሞች የሆኑበት ሸክም የከበደባቸው የሆኑበትን ምክንያት አንድ ባንድ ዘረዝራለሁ። እዚህ አራት ነገሮችን ጠቅሻለሁ ማስታወሻዬ ላይ እዚህ ስላይዱ ላይ ሶስት ነገሮች አሉ። እና ሰዎች በተፈጥሯችን ደካሞችና ሸክም የከበደብን ነን እና እኛ በዓለም ውስጥ ሊያሳርፈንና ለነፍሳችን እረፍት ሊሰጥ የሚችል ምንም አይነት ፍልስፍና፣ ምንም አይነት ሰዋዊ ጥበብ፣ ምንም አይነት ሰዋዊ መፍትሄ በፍጹም የለም። ሰዎችን ደካሞች ናችሁ ሸክም አለባችሁና እኔ ላሳርፋችሁ እችላለሁ ብሎ ወደ ራሱ የጋበዛቸው ጌታ ኢየሱስ ክርስቶስ ብቻ ነው። ነቢያት አላደረጉም በብሉይ ኪዳን ነቢያት በብሉይ ኪዳን በእርግጥ ሰዎች ወደ እግዚአብሔር እንዲመጡ ይናገሩ ነበር። ኑ ወደ እግዚአብሔር፣ እግዚአብሔር ሰላም ይሰጣችኋል፣ እግዚአብሔር ይቅር ይላችኋል ብለው ተናግረው ያውቃሉ። ግን ወደ እኔኑ ብለው እንደ ጌታ ኢየሱስ ክርስቶስ መናገር አይችሉም ነበር። እኔ ፓስተር ነኝ፣ እሰብካለሁ፣ አገለግላለሁ። ወደ እኔኑ ብዬ ሰዎችን የመናገር ስልጣኑም፣ ችሎታውም ኃይሉም የለኝም። ጌታ ኢየሱስ ብቻ ነው ይህንን ማለት የሚችለው። ማንም ሰው እንደዚህ ማለት አይችልም ከእግዚአብሔር በቀር። ጌታ ኢየሱስ ደግሞ የስላሴ ሁለተኛው አካል ነው፣ አብ፣ ወልድ፣ መንፈስ ቅዱስ እና፣ ይሄ የሰውን ስጋ ለብሶ የመጣው ጌታ ኢየሱስ ይህንን ማድረግ፣ ይህንን ማለት፣ ይህንን መጋበዝ ይችላል። ምክንያቱም የጋበዘውን መፈጸም ስለሚችል እግዚአብሔር ይመስገን። ግን ሰዎችን ያደከማቸው ሸክማቸው የከበደ የነበረበት ምክንያት ምንድን ነው? አሁንም የሆነበት ምክንያት ምንድን ነው? የሚለውን ብንጠቅስ አራት ነገሮችን ማየት እንችላለን። እኔ እዚህ ጠቅሻቸዋለሁ። አንደኛው እነዚህ ጌታ ኢየሱስ ክርስቶስ ይህንን ወንጌል ሲሰብክ ይሰሙ የነበሩ ሰዎች በብሉይ ኪዳን የሕግ ስርዓት ውስጥ በጣም በከፍተኛ የፈሪሳውያን የሃይማኖት ሕግ አማካኝነት ሸክም የከበደባቸው የደከሙ ሰዎች ነበሩ። ሃይማኖት አንድ ትልቅ ስራ አለው። የሃይማኖት አጠቃላይ የሃይማኖት ሃይማኖት የሚባል ነገር ካለ የአንድ ሰዎች የሚከተሉት እምነት ካለ እምነቱ ማድረግ ያለበትና ለሰዎች መስጠት ያለበት ሰዎችን ማስጨነቅ፣ ማስቸገር ወይም ደግሞ በስርዓት ትብታብ ውስጥ ገብተው እንዲተበተቡ ሳይሆን ከአሉበት ጭንቀትና መከራ ነፃ የሚወጡበትን መንገድ መጠቆም ነው። በእርግጥ የሃይማኖቶች ሁሉ አላማ እኔ የወርልድ ሪሊጅንን በመጠኑ አጥንቻለሁ ኮምፓራቲቭ ሪሊጅን የሚባል ነገር እና በእነዚህ ሪሊጅኖችን ስታጠኑ የብዙዎች ሃይማኖቶች አላማ ሰዎች በመጨረሻ መንግስተ ሰማይ እንዲገቡ የማድረግ አላማ ነው ያለው። ግን ትክክለኛውን መንገድ ብዙዎቹ ሃይማኖቶች አላገኙትም። አንድና አንድ ሃይማኖት ትክክለኛውን መንገድ ያገኘ መጽሐፍ ቅዱሳዊ ክርስትና ብቻ ነው። እኔ ይህ መጽሐፍ ቅዱሳዊ ክርስትና የሚለውን ስናገር ሌሎች ክርስትናዎችን፣ ክርስቲያንን የሚሉ ሌሎች እምነቶችን ኤክስክሉድ የሚያደርግበት መንገድ ነው። ማለት ከ ከ ከመጽሐፍ ቅዱሳዊ ክርስትና ውጪ የሆኑትን የማይጠቀልል ነው። የመጽሐፍ ቅዱሳዊ ያልሆነ ክርስትና ማንንም ሰው ሲጠቅም አይተናነቅም። እነዚህ ፈሪሳውያኑ መጽሐፍ ቅዱሳዊ የሆነ ትምህርትን ለእስራኤላውያን አይሰጡም ነበር። እንደዚህ ስናገር ሰምታችሁኛል። ለምሳሌ እሁድን በተመለከተ ወደ 660 ምናምን ህጎች ነበራቸው ፈሪሳውያኑ። እሁድን በተመለከተ አሁን ሰንበትን በተመለከተ መጽሐፍ ቅዱስ በሰንበት ቀን አንተ፣ ሚስትህ፣ ሎሊዎችህ፣ ልጆችህ፣ እንስሶች በሙሉ እረፍት ያደርጉ ነው የሚለው መጽሐፍ ቅዱስ እና የጉልበት ስራ አትስሩባቸው ነው የሚለው መጽሐፍ ቅዱስ። እስራኤላውያን እነዚህ ፈሪሳውያኑ የጉልበት ስራ ምንድን ነው የሚል ጥያቄ ጠይቀው የጉልበት ስራ የሚለውን ወደ ስድስት መቶ ዝርዝሮችን ጽፏል። ከዚህ በፊት ስናገር ሰምታችሁኛል። ሴቶች ወንዶችም ሽማግሌዎች ከሆኑ እሁድ እሁድ መስተዋት እንዳያዩ ኢንከረጅ ይደረጉ ነበር። መስተዋት ከተመለከታችሁ ከፀጉራችሁ አንዱ ነጭ ከሆነ ነቅላችሁ መዛችሁ በመንቀል ሸክምን ስለምትሸከሙ ኃጢአት ትሰራላችሁ ተብሎ ድብን ተደርጎ ተጽፏል። ሻይ መጠጣት ምንም ክልክል የለውም። ግን ሻይ ለመጠጣት ስኳር በማንኪያ አንስታችሁ ያንን የምትበጠብጡ ከሆነ ሸክም ስለሆነ ምንድን ነው ኃጢአት ነው ይሉ ነበር ልክ እንደዚህ አይነት በቃ የተተበተበ ነገር ነበረባቸው አሁን እዚህ ጋር ጌታ ኢየሱስ ክርስቶስ የሚነግራቸው ሰዎች በሙሉ እንደዚህ አይነት ጫና ውስጥ የነበሩ የመንግስተ ሰማይ መንገድ ግልጥ ብሎ ያልተነገራቸው በህጉ እስራት ውስጥ የነበሩ ትብታብ ውስጥ የነበሩ ሰዎች ነበሩ እነዚህ ሰዎች ከብዷቸዋል ደክሟቸዋል በስርዓቱ ውስጥ ወገባቸው ጎብጧል እና እንደዚህ ይወላገዱ የነበሩትን ሰዎች ነው ወደ እኔ ኑ፣ እኔ አሳርፋችኋለሁ ብሎ ይጋብዛቸው የነበረው። ሁለተኛ በጊዜያዊ መከራ ውስጥ የተጠቁትንም የሚጋብዝ ነበር። ይገርማችኋል። እስራኤላውያን ያኔ የነበሩበትን ሁኔታ ብትመለከቱ፣ አሁንም በምድር ላይ ያለውን ሁኔታ ማሰስ ትችላላችሁ። እስራኤላውያን ነፃዎች አልነበሩም። ሮማውያን በቅኝ ግዛት ገዝተዋቸው ነበር እና ነገ ተነገ ወዲያ የሚሆነውን ነገር ማንም ሰው አያውቅም እና በጊዜው የፖለቲካ እና የኢኮኖሚ ውስብስብ ነገር ውስጥ፣ የጦር ሰራዊት አጠቃላይ ጩኸት ውስጥ የነበሩ ሰዎች ነበሩ በመከራ በጭንቅ የሚሆነውን ነገር ባለማወቅ እና አንድ ነገር እግዚአብሔር ሊያደርግ ቢችል እያሉ ተስፋ አድርገው ይጠባበቁ ነበር። በእርግጥ ብዙዎቹ ጌታ ኢየሱስን የፖለቲካ ነፃ አውጭ አድርገውም ቆጥረውት ነበረ። እና ልክ በዛ ውስጥ ለነበሩ ሰዎች ነው እናንተ ደካሞች፣ ሸክማችሁ የከበደ ወደ እኔኑ ብሎ ጌታ ኢየሱስ ክርስቶስ ይጋብዛቸው የነበረው። አሁን ኢትዮጵያ ውስጥ ያለውን ሁኔታ ማየት ትችላላችሁ። የፖለቲካው አለመረጋጋት፣ ደቡብ አሁን አዋሳ አካባቢ የሚሆነው ሰሜን ምዕራብ ምስራቅ በጣም ነውጥ ነው ያለው እና ብዙ ሰዎች በዚህ ሁኔታ እንደሚጨነቁ እኔ አስባለሁ። ይሄንን ጭንቀት ሊያራግፍ ሊያቃልል ሰላም እና ፎታ ሊሰጥ የሚችል አንድ እና አንድ ብቻ ነው። የፖለቲካ ኤሊቶች አይደሉም ነፃ እና እረፍት የሚሰጡት ጌታ ኢየሱስ ክርስቶስ ብቻ ነው። ሶስተኛው በኃጢአት ቀንበር ስር ሆኖ ለሚሰቃዩትም ነበር። አንዳንድ ሰዎች ኃጢአት ምን ያህል አስቸጋሪ ነገር እንደሆነ አይገባቸውም። በጣም ብዙ ሰዎች ኃጢአት ከጭነት እና ከከባድ ሰውን ከሚያደክሙ ከሚባሉ ነገሮች አንደኛውና ዋነኛው ነው። ኃጢአት እና ኃጢአተኝነት አስጨናቂ ቀንበር ነው፣ እስራት ነው። ሰዎች በኃጢአት እረፍትና ሰላም ያገኙበት ጊዜ የለም። ከሁሉም አይነት ሸክም የከፋ በጣም ከባድ። አንዳንድ ሰዎች አንዳንድ ለሚያደርጉት ነገር ሰይጣን ነው ያሳሳተኝ እንደዚህ ብለው ይናገራሉ። ይህ በፕሮቴስታንቶች ዘንድ የተለመደ ማመካኛ ነው፣ ግን ውሸት ነው። የሰዎች ልብ በኃጢአት የተሞላ ከመሆኑ የተነሳ ከሰይጣን የከፋ ኃጢአተኝነት በውስጣችን ተቀምጦ የሚንቀሳቀስብን ሰዎች ነን እና እነዚህ ጌታ ኢየሱስ ክርስቶስን የሚሰሙ ሰዎች በሙሉ ከኃጢአት ከባድ ጭነት የተነሳ ኃጢአትን ከነሱ ላይ የሚያነሳላቸው ኃይል ስለሌለ የሃይማኖቱ ስርዓት፣ የፖለቲካው ስርዓት፣ የአጠቃላይ የሕይወታቸው ውጣ ውረድ እዚህ ውስጥ ካሉበት ሁኔታ ነፃ ሊያወጣቸው ምንም ነገር ስለሌለ በጣም በከባድ ሸክም ውስጥ ነው የነበሩት እና አንዳንድ ጊዜ አንዳንድ ሰዎች አንዳንድ ሰዎችን ኃጢአት ሲሰሩ ሊስቁባቸው፣ ሊሳለቁባቸው ይችላሉ እሷ እሱ ብለው ኃጢአት ግን የሁሉም ሰው ችግር ነው እና በኃጢአት የተነሳ የማይሰቃይ ሰው ቢኖር በኃጢአት የደነዘዘ ብቻ ነው። በኋላ እናገርበታለሁ ይህንንም እና በኃጢአት ሸክም ውስጥ ነው ያሉት እና ከኃጢአት ሸክም እረፍት የሚሰጣቸው ምንም አይነት ነገር ስላልነበረ ጌታ ኢየሱስ እናንተ ደካሞች ሸክማችሁ የከበደባችሁ ኢማጂን፣ አሁን ነገሩን ስትመለከቱት ስታስቡት ቁጭ ብለው የሚሰሙ ብዙ ሺህ ሰዎች ናቸው። መቼም አንዳቸውም ቢሆን ፊዚካል የሆነ ሸክም በላያቸው ላይ እንዳልተሸከሙ እርግጠኛ ነኝ። ጌታ ኢየሱስ ክርስቶስ የሚናገረው መንፈሳዊ ሸክምን ነው። ውስጣቸው ያለውን የረበሻቸውን፣ እረፍት የነሳቸውን፣ እንቅልፍ ያሳጣቸውን የኃጢአትን ሸክም ነው። አንዳንድ ጊዜ ኃጢአትን ስታስቡ አይምሯችሁን ልባችሁን፣ ሐሳባችሁን ተቆጣጥሮ ጊዜያችሁን ሁሉ ያጠፋዋል። እና እንደዛ አይነት ሸክም ውስጥ የነበሩትን ሰዎች ነው ጌታ ኢየሱስ ክርስቶስ ይጋብዝ የነበረው እና የተጋበዙት ሰዎች ባህሪ ይሄንን ይመስላል። ምናልባት አራተኛ እና አምስተኛ ነገሮችን መጨመር ይችላሉ እዚህ ስላይዴ ላይ አይደለም። እና አራተኛው በህመም ሸክም ውስጥ የደከሙ ብዙዎችም አሉ። አንዳንድ ሰዎች በህመም ሸክም ውስጥ ይማቅቃሉ። ለመዳን ይፈልጋሉ፣ ይናፍቃሉ፣ ግን ከቁጥጥራቸው ከአቅማቸው በላይ ነው። ከዚህ የተነሳ ሰዎች ስለ ሰዎች መታመም ጥያቄዎችን ይጠይቃሉ። ለምን ጥሩ ሰዎች ይታመማሉ የሚልም ውስጥ ሰዎች ይገባሉ። ግን ብዙዎች በሕመም በሕመም በፊዚካል ሕመም ከዛ የተነሳ በስቃይ ውስጥ እና ከብዷቸው ላለመነቃነቅ ሁኔታው አስሯቸው የተቀመጡ ብዙ ሰዎችም ነበሩ። እነዚያንም ሁሉ ያካተተ ነው። ምናልባት እንደ አምስተኛ የምጠቅሰው በአጋንንት የተያዙም ሰዎች ነበሩ። ጌታ ኢየሱስ ክርስቶስ ያገለግል በነበረበት ጊዜ በጣም ብዙ ሰዎች በአጋንንት ተይዘው ወደ ጌታ ወደ ኢየሱስ ክርስቶስ እየመጡ ጌታ ኢየሱስ ክርስቶስ ከአጋንንት ስራት ነፃ ያወጣቸው ነበር። ምናልባት አንድ ምዕራፍ ለማንበብ ቤታችሁ ገብታችሁ ልታነቡት ትችላላችሁ። ሉቃስ ወንጌል ምዕራፍ 13 ላይ ጌታ ኢየሱስ አንድ ምኩራብ ውስጥ ገብቶ ሲያገለግል አንዲትን ሴት በጉባኤ መካከል አየ እና ያያት ሴትዮ ምን የሆነች ሴት ናት? 18 ዓመት ሙሉ የድካም መንፈስ ያደረባት ሴት ናት። ከቁጥር አስር ጀምሮ ይህንን ይናገራል። በሰንበትም በአንድ ምኩራብ ያስተምር ነበር። እነሆም ከአስራ ስምንት ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እሷም ጎባጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት እጁንም ጫነባት፣ ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች ብሎ ይናገራል። የሰይጣን መንፈስ በሰዎች ውስጥ እያደረ ሰዎችን አካላቸውን እንኳን ስንኩል የማድረግ ኃይል እና ስልጣንን ይጠቀም ነበር አሁን በአዲስ ኪዳን ዘመን ብዙ እንደዛ ማድረግ አይችልም። ጌታ ኢየሱስ ክርስቶስ ከተሰቀለ በኋላ ኃይሉ፣ ስልጣኑ በሙሉ ተገፏል እና ሰዎች በውሸት ነው ሰይጣንን የሚፈሩት። ግን ሰይጣንን የሚካድሙ፣ የሚያገለግሉ፣ የሚያመልኩ ሰዎች በሰይጣን አሁንም ይያዛሉ። እና ምን ልላችሁ ነው? ሰዎች በተለያየ ሁኔታ ውስጥ በድካምና በከባድ ሸክም ባህሪ ውስጥ የነበሩ ሰዎች ነበሩ። እንደዚህ አይነት ሰዎችን ነው ጌታ ኢየሱስ ክርስቶስ እናንተ ደካሞች፣ ሸክም የከበደባችሁ እናንተ ወደ እኔ ኑ እና እኔ አሳርፋችኋለሁ፣ ወይም ለነፍሳችሁ ረፍት እሰጣችኋለሁ ብሎ ይናገር የነበረው። ዛሬም ዛሬም እጅግ በጣም ብዙ ሰዎች በእንደዚህ አይነት የነፍስ ድካም ውስጥ እና ሸክም ከብዶባቸው እየተወላገዱ ይገኛሉ። ማን ነው የሚያድንን? የሚል ጩኸትን በየቤታቸው በየጓዳቸው፣ በየነፍሳቸው ይጮሃሉ። ግን ይሄ ግብዣ በጣም አስደናቂ ነው። ለሁላችንም፣ ለሰዎችም ሁሉ የተሰጠ ነው። ወደ ሁለተኛ ነጥቤ ልምጣ። የግብዣው ራሱ ምንድን ነው የሚል ጥያቄ አለኝ እና ግብዣውን እንደገና ላንብብላችሁ። ቁጥር 28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ወደ እኔ ኑ፣ እኔም አሳርፋችኋለሁ። ይሄ ነው ግብዣው። ጌታ ኢየሱስ ክርስቶስ እነዚህን ሰዎች በሙሉ ይጋብዛቸው የነበረው ወደ ከሌ ሂዱ፣ ወደ ነቢይ ከሌ፣ ወደ ሐዋርያ ከሌ፣ ወይም ወደ ፓስተር ከሌ አይደለም ይል የነበረው፣ ወደ እኔ ኑ ብቻ ነበረ ይል የነበረው። በዙሪያው የነበሩ ሰዎች ናቸው መጥተው ከሱ ጋራ ወደ እሱ እየሮጡ መጥተው እንዲጋፉ አይነት ጥያቄ አልነበረም የሚጠይቀው። ወደ እኔ ኑ የሚለው ጥያቄ የሚጠይቀው ሰዎች ሁሉ ይገባቸው ነበር። በእሱ ላይ እንዲያምኑ በእሱ ላይ እንዲታመኑ በእሱ በኩል የእግዚአብሔር ምሕረትና ቸርነት እንዲቀበሉ ነበር ይጠይቃቸው የነበረው። እኔ ይህንን ግብዣ በስላይዱ ላይ ካለው ወጣ ባለመንገድ ላቀርበው እፈልጋለሁ ለእናንተ ጌታ ኢየሱስ ክርስቶስ የጋበዘን ሁላችንንም ወደ እሱ እንድንመጣ ነው ማለት ወደሱ መሄድ በእምነት በመንፈስ ወደሱ መሄድ በጣም ከባድ ነገር አይደለም ቀላል በጣም ቀላል ጥያቄ ነው አንዳንድ ሰዎች ክርስትናን በጣም ውስብስብ ያደርጉታል ክርስትና በጣም ውስብስብ ያልሆነ በጣም ቀላል የሆነ እምነት ሆኖ ነው እኔ ያገኘሁት። ምክንያቱም ወደ ጌታ ወደ ኢየሱስ ክርስቶስ መሄድ ነው ወደ እሱ መምጣት ነው የተጠየቅ ነው። እና በደንብ ጥያቄው ከገባን ልናደርግ የሚገባን ነገር በመንፈስ አለንበት ቦታ ጌታ ኢየሱስ ክርስቶስ ጋር ቀርበን አይናችንን ጨፍነን በትህትናና በእውነት ጌታ ሆይ፣ መጣሁ ወደ መስቀልህ ወደ አንተ እና እነሆ ተቀበለኝ፣ ኃጢአቴን በደሌን ይቅርበለኝ ብለን መምጣት ነው። ይሄ ብቻ ነው የተጠየቀው ነገር። ስለዚህ ጌታ ኢየሱስ ክርስቶስ ይህንን ቀላል ጥያቄ ነው የጠየቀው እና ሰዎች ሁሉ በጣም ቀላል እንደሆነ ይገባቸው እንደነበረ አስባለሁ እና ነገር ግን እዚህ ስላይዴ ላይ የዚህ አጠቃላይ አጭር እውነታ እንደሚከተለው ሊጠቃለል ይችላል ብዬ አንዳንድ ነጥቦችን አስቀምጫለሁ ጌታ ኢየሱስ ክርስቶስ እየተናገረ ያለው እኔ ወደ ምድር የመጣሁት እኔ ወደ ምድር የመጣሁበት ትልቁ ምክንያት እናንተ ካላችሁበት ሁኔታ ከከበዳችሁ ሸክም እና ከአደከማችሁ ድካም ነፃ ላወጣችሁ ነው። ነፃ መውጣት የምትችሉት በአንድና በአንድ መንገድ ነው። ወደ እኔ ስትመጡ ብቻ ነው ነፃ ላወጣችሁ የምችለው እኔ ብቻ ነኝ። እና እረፍትን ትፈልጉ ይሆናል። አዎ እረፍትን መፈለግ እረፍት ያጣ ሰው ሁሉ ምኞትና ፍላጎት ነው። እረፍትን ትፈልጉ ይሆናል ከዓለም ከፍልስፍና ከገንዘብ ከብልጥግና ከእውቀት ከተለያየ ነገር ሰዎች እረፍትን ይፈልጉ ይሆናል ግን ትክክለኛ ቦታ ላይ አይደለም እየፈለጋችሁት ያላችሁት እኔ ጋር ብቻ ብትመጡ ነው እረፍት የምታገኙት የከበዳችሁ ነገር ከላያችሁ ላይ ተነስቶ ቀሏችሁ እፎይ ማለት የምትችሉት የሰላም እንቅልፍ የምትተኙት የሰላም ትንፋሽ የምትተነፍሱት እኔ ጋ ብቻ ብትመጡ ነው። አንዳንድ ሰዎች እንደዚህ ያስባሉ። እኔ ራሴን በራሴ ማሳረፍ እችላለሁ እኔ ራሴን በራሴ መርዳት እችላለሁ። ይህ በተለይ የዘመኑ ችግር ነው። በጣም ብዙ ወጣቶች እንደዚህ አይነት ሀሳብ ውስጥ እንደሚገቡ ምንም ጥርጥር የለውም። ኢትዮጵያም፣ አሜሪካም፣ ዩሮፕም፣ ኤሽያም የትም ብትሄዱ እኔ ራሴን እረዳለሁ። መልካም ነው ራስን መርዳት። ግን ነፍስን በማሳረፍ በኩል ማንም ሰው ራሱን ሊረዳ አይችልም። ምክንያቱም ሁላችንም ኃጢአተኞችና በዚህ በኩል የማንችል ሰዎች ነን። ለዚህ ነው እዚህ የተቀመጡትን ሰዎች በሙሉ ወደ እኔ ኑ። እኔ ነኝ እረፍት ልሰጣችሁ የምችለው፣ እኔ ነኝ ይሄ ችሎታ ያለኝ። እና ራሴን በራሴ አረካለሁ፣ ራሴን በራሴ ረዳለሁ፣ ራሴን በራሴ አስተካክላለሁ ወይም ይህንና ያንን ከፈጸምኩ ካደረግኩ በኋላ የምትሉት ነገር በፍጹም አይሰራም። እኔ ጋ ነው መምጣት ያለባችሁ። ይሄንን ግብዣ እኔ ሳስበው የጌታ ኢየሱስ ክርስቶስን ግብዣ ሳስበው፣ ይሄን ግብዣ በጣም ከፍተኛ የሆነ የእግዚአብሔር ደግነት የተገለጠበትም ግብዣ እንደሆነ አስባለሁ። የደግነት ግብዣ ነው። መቼም ሁላችሁም ታስባላችሁ፣ ከኔ ጋር ትስማማላችሁ ብዬ የማስበው አንድ ነገር አለ። ይሄ ነገር ምንድን ነው መሰላችሁ? እናንተ በችግር ውስጥ ብትሆኑ፣ አሁን በችግር ውስጥ ብትሆኑ ወይም የሆነ የሚያስፈልጋችሁን ነገር ብታጡ ልክ አታችሁ ወይም ችግር ውስጥ ሆናችሁ ሌላ ሰው ቢመለከታችሁ ለመርዳት ብዙ ሰው ፈቃደኛ አይሆንም በጣም ጥቂት ሰዎች ናቸው ሰውም በችግር ውስጥ ለመርዳት ፈቃደኞች የሆኑ በጣም ጥቂት ሰዎች ናቸው ይህንን ምናልባት ማየት የምትችሉት ሉቃስ ወንጌል ምዕራፍ አስር ላይ አንድ ሀብታም ሰውዬ ጌታ ኢየሱስ ጋር መጣና አንተ የምታስተምረው ነገር እውነት ነው እና ይህንን እውነት ነው እያስተማርክ ያለሁው እና እኔ ምንድን ነው ማድረግ ያለብኝ መንግስተ ሰማይ ለመውረስ ብሎ ጠየቀው እና ጌታ ኢየሱስ ክርስቶስ ለሰዎች መልካም ነገር ማድረግ እንዳለበት ነገረው እና ሰውየው የኔ ባልንጀራ የኔ ጓደኛ ማን ነው ብሎ ጠየቀ እና ጓደኛህን ላሳይህ ብሎ በምሳሌ ነገረው። አንድ አንድ ሰውዬ ከኢየሩሳሌም ወደ ኢያሪኮ ወረደ እና በመንገድ ላይ በሚሄድበት ጊዜ ወንበዴዎች አግኝተው ደብድበው ቀጥቅጠው በሞትና በህይወት መካከል ንብረቱን ሁሉ ዘርፈው ጥለውት ጠፉ እና ሶስት ሰዎች በመንገድ ላይ መጡ። አንደኛው ሌዋዊ ነው ካህን ነው መጣ። ሌዋዊ ካህን ነው እስራኤላዊ ካህን ነው። ሰውየው ወድቆ አየው እና ዞር ብሎ ተሻግሮ በሌላ መንገድ ሄደ አለ። ሁለተኛው ደግሞ ፈሪሳዊ ነው። ፈሪሳዊ አሁንም ሃይማኖታዊ ነው ካህን ነው እና ፈሪሳዊው ደግሞ መጥቶ አየው የወደቀውን ሰውዬ አልፎት ዞር ብሎ ሄደ። አንድ ሰማሪያዊ ሰው መጣና አየው በእርግጥ ያ ሰውዬ አንስቶ በበቅሎ ላይ አስቀመጠው፣ ወደ ማረፊያ ቤት ወሰደው፣ ቁስሉን አከመለት ብሎ ይናገራል። እና ከእነዚህ ከሶስቱ የዚህ ሰውዬ ጓደኛ ማን ነው ብሎ ሰውየውን ጠየቀው። ሰውየው መልካም ያደረገለት ነው አለ። እንደዚህ መልካም የሚያደርጉ በጣም ጥቂት ሰዎች ናቸው። እግዚአብሔር መልካም ለማድረግ ልባቸውን ያነሳሳ። እኔ ድሮ በእምነት ምክንያት ታስሬ ነበር እና ጎጃ እስር ቤት ውስጥ አንድ ዓመት ከሶስት ወር ታስሬ ነበር እና ያን ጊዜ ጎጃ እስር ቤት ውስጥ በነበርንበት ጊዜ የጎጃም ሰዎች በክራር የሚዘምሩት ዘፈን ነበረ። ከዘፈኑ መካከል አንዱ እስር ቤት ገብቼ ልብሴ ሲቆሽሽ እምወደው ወዳጅ አየሁት ሲሸሺ ከእስር ቤት ወጥቼ ልብሴ ሲነጣጣ ያ የጠላኝ ወዳጅ አየሁት ሲመጣ ብሎ ዘፍነዋል። እና በመከራ ውስጥ በችግር ውስጥ ሆኖ ሰው ሰውን ለመቅረብ አይወድም። ጌታ ኢየሱስን ግን ይዩት። በድካም ውስጥ ነው ያላችሁት፣ በችግር ውስጥ ነው ያላችሁት፣ ድካም ከብዶባችኋል እና ያደከማችሁ ነገር አለ፣ የከበዳችሁ ሸክም አለ። እና ሰዎች ሁሉ ሊቀበሏችሁ አይችሉም። በዚህ አይነት ሁኔታ እኔ ግን እጋብዛችኋለሁ። የደግነቱ፣ የርኅራሄው፣ የመልካምነቱ፣ የፍቅሩ ግብዣ ነው ይሄ። ግብዣ ግብዣው ምንድን ነው የሚለውን ነገር ብትመለከቱ የእግዚአብሔር ፍቅር መግለጫ ነው። ወደ እኔ ኑ ሰዎች ላይፈልጓችሁ ይችላሉ ላይጠሯችሁ ይችላሉ። እና ችግራችሁን ሊጋሩላችሁ ላይችሉ ይችላሉ። አቅምም የላቸው ላንፈርድባቸው ይገባል። ግን የሚችል የሚራራ፣ የሚያዝንልን በጣም የሚወደን ከማንም በላይ የሚወደን ከእናትም፣ ካባትም፣ ከወዳጅም ካፍቃሪም በላይ የሚወደን አፍቃሪ ጌታ ኢየሱስ ክርስቶስ ነው። ስለዚህ ግብዣው ይህንን ያነጣጠረና የሚያሳየ ነውና እና አስቡት፣ እያንዳንዳችንን ይጋብዘናል ጌታ የሱስ ነይ ወደ እኔ ና፣ ወደ እኔ ይለናል። ወደ ሱ እንድንመጣና በሱ ግብዣ መሰረት የሚሰጠውን ነገር እንድንቀበል ነው። ሶስተኛው ነጥቤ የግብዣው የተስፋ ቃል ነው። ጥቂት ነገሮችን ብዬ ወደ መደምደሚያ አልፋለሁ። የግብዣው የተስፋ ቃል እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ብሎ ጌታ ኢየሱስ ክርስቶስ ወደ እሱ ብንሄድ የሚያጋጥመ የሚሰጠንን ነገር ነው የተናገረው። እኔም ለነፍሳችሁ እረፍት እሰጣችኋለሁ ነው የሚለው። የእንግሊዝኛና የግሪኩ ብዬ የነገርኳችሁ እና አዲሱ ትርጉም እኔም የምተረጉመው ልክ በዚሁ መሰረት ነው ቃሉን ያስቀምጠው እና እኔም ለነፍሳችሁ እረፍት እሰጣችኋለሁ እና ጌታ ኢየሱስ ክርስቶስ የጋበዘን የሚጋብዘን፣ እኛን በአንዳንድ የሙዚቃ ዳንስ፣ ዳንኪራ፣ ጭፈራ ምናምን ሊያዝናናን አይደለም። ያስጨነቀንን፣ የከበደንን ውስጣችን መሰረታዊና ዘላለማዊ የሆነውን ጥልቅ የነፍሳችንን ጥያቄ መልስ ሊሰጥልን ነው። ይሄ ምናልባት አንዳንዶቻችን ይሄ ጥልቅ መሰረታዊ መንፈሳዊ ጥያቄ በውስጣችን ላይኖር ይችላል። ላንጠይቅ እንችላለን፣ ከድንዛዜ የተነሳ ወይም ካለማሰብ የተነሳ ግን፣ የሰዎች ሁሉ ነፍስ በዘላለማዊ ጥያቄ ውስጥ የታሰረች ናት እና ዘላለማዊነት የሚባለው ነገር በውስጣችን ስላለ የዘላለማዊነት ነገር ሁልጊዜ ጥያቄያችን ነው። ያንን የዘላለምን መንግስት እንዳኖርስ በምድር ላይ በኃጢአት የተነሳ እጅግ በጣም ብዙ ከባድ ነገሮች አሉብን እና ያንን የሚያቃልልልን ዓለማዊ መፍትሄ የለም። ዓለማዊ ኪኒን የለም። ዓለማዊ እርዳታ የለም። ዓለማዊ ፍልስፍና የለም። ዓለማዊ ግኝት የለም። በፍጹም አንድና አንዱ የግብዣው የተስፋ ቃል ያለው እኔ ለነፍሳችሁ እረፍት እሰጣችኋለሁ በሚለው ውስጥ ነው። ይህች ዓለም በብልጽግና ብታየን ደስ ይላታል። ምንም ጥርጥር የለውም። በስኬት ብታየን ሰዎች ሁሉ ሊያጅቡን ሆይ ሆይ ሊሉን ይመጣሉ። አንዳንድ ጊዜ እኔ እነዚህን ነገሮች አይቻለሁ። በሕይወቴ ሰዎች አንዳንድ ነገሮችን ስንሰራ ወይም ደግሞ ሲሳካልን ሲያዩ ያጅቡናል፣ ሳይሳካልን ደግሞ ሲያዩ ይርቁናል። ይሄ እውነት ነው እና ጌታ ኢየሱስ ክርስቶስ ግን ከዚህ የተለየ ነው ባልተሳካ ሁኔታ ውስጥ በማይጥም ሁኔታ ውስጥ ግራ በሚያጋባ ሁኔታ ውስጥ ቅድም ጠቅሻለሁ። አንዳንድ ሰዎች በምድር ላይ የሚያጋጥማቸውን ነገሮች ስንመለከት ለምን ሰዎች ያጋጥማቸዋል የሚለው ጥያቄ ራሱ በአይምሯችን እየመጣ እኛን በጥያቄ ጥያቄ በጥያቄ ጥያቄ በጥያቄ እየሆነብን ሕሊናችንን እረፍትና ሰላም ሲነሳው ታይቷል። ብዙ ሰዎች እንደዛ ሆነዋል። የአንዳንድ ሰዎች ውጣ ውረድ ውስጥ መግባት ሊያስለቅሰን ሊያስነባን ይችላል። አዎ ትክክል ነው። እንደዛ እንደ ሰው ማድረግ ይኖርብናል። ግን ለዚህ ሁሉ መፍትሄ፣ ለሰዎች ሁሉ ምስቅልቅል መፍትሄ ለመስጠት የቻለ የሚችል፣ አሁንም የሚችል፣ ለዘላለምም የሚችል ጩኸታችንን የሚሰማ ድካማችንን ከላያችን ላይ የሚያነሳ የከበደንን ነገር ከላያችን ላይ የሚያንከባልል አንዱና አንዱ የተስፋ ቃል የሰጠ ሰጥቶ ደግሞ ያደረገ ጌታችን ኢየሱስ ክርስቶስ ብቻ ነው። ደካሞች ሸክም የከበደባቸው ሰዎች ምንድን ነው የሚፈልጉት የሚለውን ጥያቄ ብንጠይቅ ድካማቸው እንዲነሳላቸው ነው የሚፈልጉት። ሸክም የከበዳቸው ሸክም እንዲነሳላቸው ነው የሚፈልጉት። በኃጢአት ከሆነ ኃጢአታቸው እንዲቃለልላቸው፣ ይቅር እንዲባልላቸው ነው የሚፈልጉት። በህመም ያሉ ሰዎች ቢኖሩ በእርግጥ ዘላለማዊ ነገር አይደለም፣ ፈውስ ያ ህመማቸው ቢወገድላቸው ደስታቸውን አይችሉትም። ግን ከበሽታዎች ሁሉ በሽታ የኃጢአት በሽታ ነውና የኃጢአትን በሽታ ለማቃለል ጌታ ኢየሱስ ክርስቶስ እኔ ለነፍሳችሁ እረፍትን እሰጣለሁ ብሎ ነው የተናገረው። መንፈሳዊ የሆነውን ሸክማችንን በማቃለል መንፈሳዊ ነፃነትን ለመስጠት ቃል ኪዳን የገባ ጌታ ኢየሱስ ክርስቶስ ነው። ስለዚህ የግብዣው የተስፋ ቃል ያለው እኔ ለእናንተ ለነፍሳችሁ እረፍት እሰጣችኋለሁ፣ ምን ቢሆን እናንተ ተነስታችሁ በመንፈስ ወደ እኔ ብትመጡ፣ በንስሐ ወደ እኔ ብትመጡ፣ በእምነት ወደ እኔ ብትመጡ፣ በተስፋ ወደ እኔ ብትመጡ፣ እኔን በመተማመን ወደ እኔ ብትመጡ እኔ እጄ ሙሉ ነው ከእጄ እረፍትን፣ ሰላምን፣ ፈውስን እና ደግሞ የተረጋጋ እፎይታን እሰጣችኋለሁ ብሎ ነው ጌታ ኢየሱስ ክርስቶስ የተናገረው። ስለዚህ እኔ አሁን ለእናንተ የምናገረው ጌታ ኢየሱስ ክርስቶስ የገባው የተስፋ ቃል ለሰዎች ሁሉ ሊሰጥ የታመነ የተስፋ ቃል ነው እና ይሄንን የተስፋ ቃል ማግኘት የምንችለው በእምነት ብድግ ብለን ባለንበት ቦታ ወደ ጌታ ወደ ኢየሱስ ክርስቶስ መምጣት ስንችል ነው። ጌታ ኢየሱስን ደግሞ የትም ቤታችን፣ አልጋችን ስር፣ መንገድ፣ ትምህርት ቤት፣ የትም አለንበት ቦታ አሁንም ልናገኘው የምንችለው ወዳጅና አፍቃሪያችን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የግብዣው የተስፋ ቃል ለነፍሳችሁ ረፍት እሰጣለሁ ነው። የነፍስ ረፍትን የመሰለ ትልቅ ስጦታ በምድርና በሰማይ ውስጥ ሌላ የለም። ይሄ ነው ለነፍሳችን በጣም የሚያስፈልገን። ስለዚህ የመደምደሚያ ሀሳቤ ጋር መጣና አጠቃላለሁ። የመደምደሚያ ሀሳቤ ሶስት ነገሮችን ያጠቃለለ ነው። አንደኛ የኃጢአት ሸክም እያለባቸው ለማይሰማቸው ሰዎች እኔ አንዳንድ ነገሮችን መናገር እፈልጋለሁ። እኛ ከምድራዊ መቅሰፍቶች ከተጠበቅን አንዳንድ ጊዜ በጉዞ ተሳክቶልን አንድ ሀገር ሄደን ስንመለስ አይ እኔ መልካም ነኝ እኔ ምንም ችግር የለብኝም ምናምን ብለን ራሳችንን ምንም ችግር የሌለብን ሰዎች እንደሆን ልናስብ እንችላለን። አንዳንድ ጊዜ አንዳንድ ሰዎች በአደጋ ሲጎዱ ለምሳሌ በቅርብ ጊዜ ኢትዮጵያ ውስጥ የአንድ አይሮፕላን ተነስቶ ወደ ኬንያ ሊሄድ ሲል ተከስክሶ ሰዎች በሙሉ አልቀዋል። እኛ እንደዚ አይነት አደጋ ስላላጋጠመን ከነዛ ሰዎች የተቻልን አድርገን ልንቆጥር እንችል ይሆናል፣ ግን አይደለንም። እግዚአብሔር አዋቂ ነው። እግዚአብሔር በስራው አዋቂ ነው። እነዛ ሰዎች በመጥፋታቸው እኔ አልፈርድ። አማኞችም ሊኖሩ ይችላሉ፣ ማምኑም ሊኖሩ ይችላሉ። ታሪካቸውን አላውቅም። ግን እኛ አለን። እግዚአብሔር እንድንኖር ያደረገው ለምንድን ነው? በሸክም የኃጢአት ሸክማችንን ተገንዝበን ወደ እግዚአብሔር በመምጣት ኃጢአተኝነታችን ተሰምቶን ንስሐ ገብተን ከእግዚአብሔር ምሕረትን አግኝተን የተዘጋጀ ሕይወት እንዲኖረን ለማድረግ ነው። ብዙ ሰዎች ኃጢአተኝነታቸው እንዳይሰማቸው በተለያየ መንገድ ራሳቸውን ሲዘጉ፣ ልባቸውን ሲያደነድኑ ታይቷል። እንደዛ አይነት ሰዎች እንዳንሆን እግዚአብሔር ይፈልጋል። ሁለተኛው የነፍስ እረፍትን ለሚፈልጉ በእርግጥ ነፍሳቸው እረፍት እንደሌላት የተገነዘቡ ሰላም በነፍሳቸው ውስጥ ከኃጢአት የተነሳ እንደሌላቸው ከዚህም የተነሳ ልዩ ልዩ ነገራቸውን እንደተጎዳባቸው የሚያውቁ ሰዎች እግዚአብሔር ያሳያቸው ያስረዳቸው ሰዎች እጅግ በጣም የተባረኩ ሰዎች ናቸው። ምክንያቱም ለዚህ መፍትሄ የሚገኘው የት ነው? ጌታ ኢየሱስ ጋር እንደሆነ ይገባቸዋል ። እግዚአብሔር በመንፈሱ ይናገራቸዋል እና ወደ ጌታ በመምጣት ንስሐ በመግባት በጌታ ላይ ያምናሉ። እነዚህ ሰዎች ነፃ ይወጣሉ። ይህንን ምን ብለን እንጠራዋለን? ሰዎች ኃጢአተኝነታቸው በውስጣቸው ሲሰማቸው የመጀመሪያ የመዳን ጽንስ ነው በልባቸው ውስጥ የተገኘው ብለን ነው የምንጠራው። ያ የመዳን ጽንስ የኃጢአት ንስሐ ፍላጎት ውስጣቸው ያድር እና ወደ እግዚአብሔር መጥተው ኃጢአታቸውን ይናዘዛሉ። ከእግዚአብሔር ዘንድ ይቅርታ ይቀበላሉ። ጻድቃንና ቅዱሳን ተብለው ይጠራሉ። ወደዚህ ደረጃ የመምጣት የእረፍት ፍላጎት ያገኙ ሰዎች በጣም የተባረኩ ሰዎች ናቸው እና እንደዚህ አይነት ነገር ተሰምቷችሁ ከሆነ ነገ ዛሬ አትበሉ። ወደ ጌታ ወደ ኢየሱስ ሂዱ እና ጸልዩ ከልባችሁ ጌታ ሆይ ሸክሜን ውሰደው ያደከመኝን፣ ያዛለኝን፣ በውስጤ ካንተ ጋራ ጤናማ ግንኙነት እንዳይኖረኝ ያደረገውን ነገር ይቅርበልና በልና አንሳልኝ ብንል ጌታ ኢየሱስ ያነሳልናል። ሶስተኛው የነፍስን እረፍትና ሰላም ላገኘን ሰዎች አጭር መልእክት አለኝ። ነፍሳችን ከዛ ከከባድ ሸክም ተገላግላ ከሆነ እረፍት አግኝተን ከሆነ እግዚአብሔርን እናመስግን። ትልቅ እድል ላይ ትልቅ በረከት ላይ ትልቅ ክብር ላይ ነው የተቀመጥነው፣ ማለት ነው። እግዚአብሔር ታርቆናል። እኛ የእግዚአብሔር ልጆች ነን። አሁን ብንሞት መንግሥተ ሰማይ ነው የምንሄደው። ግን እዚህ ምድር ላይ እግዚአብሔርን ለማገልገል ትልቅ እድል፣ ትልቅ ጸጋ፣ ትልቅ ተስፋ የተሰጠን ሰዎችና ደስ ይበለን። የነፍስ ረፍት ላገኘን እና በዚህ በነፍስ ረፍታችን ውስጥ ሆነን የእግዚአብሔርን ትልቅ ኃላፊነት በመቀበል ከእግዚአብሔር ጋር አብረን እንጓዝ እንራመድ። እንደውም ጌታ ኢየሱስ ክርስቶስ ይሄን ከተናገረ በኋላ እኔ ለነፍሳችሁ ረፍት እሰጣችኋለሁ ካለ በኋላ ቁጥር 29 ላይ፣ ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤ ትሑት ነኝና ለነፍሳችሁ ረፍት እንደገኛ እንደገና ታገኛላችሁ። ቀንበሬ ልዝብ፣ ሸክሜም ቀሊል ነውና ብሎ ተናገረና ለነፍሳቸው እረፍት ያገኙ ሰዎች የሚቀጥለው ስቴፓቸው ምንድን ነው? የጌታን የአገልግሎት ኃላፊነት፣ እሱን ወክሎ የመመላለስ ኃላፊነት ቀንበር ይሸከማሉ እና ይሄ ቀንበር በጣም ጎጂ አይደለም፣ ከባድ አይደለም፣ ቀላል ነው። ጌታን ለሰዎች እንመሰክራለን፣ በህይወታችን ጌታን እናሳያለን። ከጌታ ጋር የጠበቀ ግንኙነት ይኖረናል። ቃሉን እናነባለን፣ እንጸልያለን። ሁል ጊዜ እንዲመራን እንዲጠብቀን እንጠይቀዋለን። በሱ ምሪት በሱ እርዳታ በየቀኑ ከጌታ ጋር እንጓዛለን፣ ፈቃዱን እንፈጽማለን። ፈቃዱን እየፈጸምን ደግሞ እሱ በእውነት ያከብረናል፣ ያስከብረናል። እግዚአብሔር ስለ ቃሉ የተመሰገነ ይሁንና በዚህ አይነት ህይወት ውስጥ እንድንኖር ነው ይሄ ግብዣ፣ የክርስቶስ ግብዣ እናንተ ደካሞች ነፍሳችሁ ሸክም የከበደባችሁ ሁሉ ወደ እኔ ነው። እሱ ብቻ ነው የነፍስ ሸክም እና የኃጢአት ክብደትን ከሰዎች ላይ አቃሎ ሰላምን፣ እረፍትን እና ትክክለኛ አይምሮን እንዲሁም መልካም የሆነ ህይወትን በምድር ላይ እንድናሳልፍ መጨረሻችንም ዘላለማዊ እንዲሆን የሚያደርግ ጌታ ኢየሱስ ነው። ወደ ጌታ እንምጣ። ጌታም ያሳረፈናል። እግዚአብሔር ይመስገን።